ሁለት የከፍተኛ አመራር አባላቱ አዲስ አበባ ውስጥ እንደታሰሩበት ህዝባዊ ወያነ ሀርነት ትግራይ ህወሀት ገለጸ። ከመቀሌ ዘጋቢያችን ሞልጌታ አጽብሃ ተከታዩን አድርሶናል። ትናንት ሐሙስ ሐምሌ ሁለት ሁለት ሺ አስራ ሁለት በአዲስ አበባ ከተማ የሚኖሩ ሁለት የህወሀት ከፍተኛ አመራሮች በፌዴራል ፖሊስ መታሰራቸው በህወሀት ጽህፈት ቤት ያገኘነው መረጃ ያመላክታል። አቶ ተወልደ ገብረ ጻድቃን የአዲስ አበባ የህወሀት ልዩ ዞን ጽህፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል እንዲሁም የህወሀት ከፍተኛ አመራር በሚኒስትር ዴታ ማዕረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዳይሬክተር አቶ ተስፋ ልምሕ ደጎ መታሰራቸው ተገልጿል። ከአመራሮቹ ጋር ሌሎች ሁለት የህወሀት ጽህፈት ቤት ሾፌሮች መታሰራቸው ነው የተገለጸው። ያገኘነው መረጃ እንደሚያሳየው አመራሮቹ ሳምንቱ በተፈጠረው አለመረጋጋት በተያያዘ ነው በቁጥጥር ስር የዋሉት። ከህወሀት ጽህፈት ቤት የተገኘው መረጃ እንደሚያሳየው የታሰሩት ሰዎች ከቤተሰቦቻቸው ይሁን ከጠበቆቻቸው እስካሁን አገናኙ በጉዳዩ ላይ ከፌዴራል ፖሊስ ለማጣራት በተደጋጋሚ ያደረግኩት ጥረት አልተሳካም። ሲሳካ ይዘን እንመልሳለን። ለአሜሪካ ድምፅ ሙልጌታ አጽባህም መቀለም